ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የቤኒሻንጉል ጉሙዝ ክልል የሥልጠና ቤት ገንብተው ሕገ ወጥ ወታደራዊ ሥልጠና ሲወስዱ ነበሩ ያሏቸውን ወጣቶች በቁጥጥር ስር አዋልኩ ሲል ገለጸ። ያገኘናቸው ወጣቶች በጣም አስራ ስድስት አመት፣ አስራ አምስት አመት ጓደኛ በዚህ ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰለተኛ ክፍል ተማሪ ወጣቶች ናቸው። የክልሉ የጸጥታ ዘርፍ ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድን የሰማችሁት። በሌላ በኩል ከዚህ ቀደም ከክልሉ በግጭት መፈናቀላቸውን የሚናገሩ መፍትሄ የሚሰጣቸው ማጣታቸውንም ያመለክታሉ። እስካሁን ምንም ይሄ ነው የሚባል ነገር የለም። እያመቻቸን ነው እያመቻቸን ነው እያመቻቸን ነው። ምንም ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። በነቀምት ከሚገኙ ተፈናቃዮች አንዱ ናቸው። ሙሉ ዘገባውን በአብይ ርዕስ ይዘናል። የተከፈተው እድል ግን በሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች ተቃዋሚዎች በገፍ እየገቡ ነው የውጭ የሚያስተላልፉ የነበሩ የሚዲያ አውትሌት የዜና አብታሮች እየገቡ ነው። ይህም እንዲተፈቀደለት ከዚህ በፊት እንደምታውቀው አንተ እስክንድር እና መለስካቸው ከዛ ደግሞ መቀለያ ሪፖርተር ከዛ አስመራ ነበረ። አሁን ግን ወደ አስራ አራት የሚሆኑ እዚህ አሉ። የአሜሪካ ድምፁ የአፍሪቃ ዲቪዥን ወይም የአፍሪቃ ዋና ክፍል ዲሬክተር ንጉሴ መንገሻ ነው የሰማችሁት። የአሜሪካ ድምፅ ከኢትዮጵያና ከጎረቤት ሀገሮች ለተወጣጡ ሃያ ሰባት የጣቢያው የዜና ዘጋቢዎች አዲስ አበባ ላይ በዛሬው ዕለት የጀመረውን ስልጠና ይመራል። ከአዲስ አበባው ዘጋቢያችን እስክንድር ፍሬው ጋር ያደረገውን ቃለ ምልልስ ዘግየት አድርገን እናቀርባለን። አሁን አብይ ርዕሶች እናነባለን። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከኢትዮጵያ ጉብኝታቸው ዛሬ ወደ ሀገራቸው ተመልሰዋል። የኮሞረስ ፕሬዝደንት አዛሊ ኦሳማኒ የስልጣን ጊዜያቸውን ለማራዘም የሚያደርጉትን ጥረት የሚቃወሙ ሰልፈኞች መንገዶችን በፈልጦች ዘግተው ዛሬ ከወታደሮች ጋር ሲጋጩ ውለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሳውዲ አረቢያ ተወላጅ የሆነው ጋዜጠኛ ጀማል ካሾጊ አፈንጋዮች የሆኑ ሰዎች ገድለውት ሊሆን ይችላል ብለዋል። ሳምንታዊ ቅንብሮች፣ ስፖርትና፣ አፍሪካ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘረዋል። በሁለተኛው አጋማሽ የሚቀርባሉ። ጤና ስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥቅምት አምስት 2011 ዓ ም ስርጭታችን ጋር ተናጋጆች አሉላ ከበደና አዳንች ፍስሃዬንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናነባለን። የኤርትራው ፕሬዝደንት ኢሳይያስ አፈወርቂ ከኢትዮጵያው ጉብኝታቸው ዛሬ ወደ ሀገራቸው ተመልሰዋል። ፕሬዝደንት ኢሳይያስና አብረዋቸው የሄዱት ከፍተኛ የመንግሥት ባለሥልጣኖች በኢትዮጵያ ባካሄዱት አጭር ጉብኝት ኦሞ በተደረገው የኩራዝ ስኳር ፋብሪካ ምረቃ ስነ ስርዓት ላይ ተገኝተዋል። አርባ ምንጭንም ጎብኝተዋል። አዲስ አበባ ላይ ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ንግግር አካሂደዋል ሲሉ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገልጸዋል። የትግራይ ክልል ወጣቶች ማህበር ልዑካን ቡድን ትላንት ለጉብኝት አስመራ መግባቱን ለመንግስት ቅርበት ያለው የመገናኛ ዜና አውታር ገለጠ። የልዑካን ቡድኑ በቆይታው ወቅት ከኤርትራ ተማሪዎች ማህበር አመራር ጋር ተገናኝተው ይወያያልም ተብሏል። ቡድኑ ከዚህ በተጨማሪም ከኢትዮጵያና ኤርትራ መካከል የተጀመረውን የሰላም ሂደት ለማጠናከር በሚያስችሉ መንገዶች ላይ የሀሳብ ልውውጥ ያደርጋል ተብሎም ይጠበቃል። የኮሞሮስ ፕሬዚደንት አዛሊ ኦሳማኒ የስልጣን ጊዜያቸውን ለማራዘም የሚያደርጉትን ጥረት የሚቃወሙ ሰልፈኞች መንገዶችን በፈልጦች ዘግተው ዛሬ ከወታደሮች ጋር ሲጋጩ ውለዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት አጆንስድ አንጆን ደሴት ውስጥ የጸጥታ ኃይሎች መሰናክሎችን ሲያፈርሱ ማየታቸውን እማኞች ተናግረዋል። ፕሬዚደንት ኦሰማኒ ተቃዋሚዎችንና ነቃፊዎችን በማሰራቸው ሀገሪቱ ካለፉት ጥቂት ወራት ወዲህ ስትናጥ ቆይታለች። የዩናይትስቴትሱ ፕሬዚዳንት ዶናልድ ትራምፕ የሳዑዲ አረቢያ ተወላጅ የሆነው ጋዜጠኛ ጅማል ሐሾጊ አፈንጋጭ ሆኑ ሰዎች ገድለውት ሊሆን ይችላል አሉ። ሃሾጊ ከአስራ ሰባት ቀናት በፊት እስታንቡል ከሚገኘው የሳውዲ አረቢያ ኤምበሲ ቅጥር ግቢ ከገባ በኋላ ደብዛው መጥፋቱ የሚታወስ ነው። የሳውዲው አልጋውራሽ ሙሐመድ ቢን ሳልማንን አጥብቆ ይነቅፍ እንደነበር ይታወቃል። ንጉስ ሰልማን ዛሬ ለሀያ ደቂቃ ያህል በስልክ ሳነጋግር እማውቀው ነገር የለም በማለት አጥብቀው አስተባብለዋል ነው ያሉት ፕሬዚዳንት ትራምፕ። የቱርክና የሳዑዲ አረቢያ መሪዎች የሳዑዲ ተወላጅ የሆነው ጋዜጠኛ ጂማል ሀሾጊን ጉዳይ ለመመርመር የ ጥምር ቡድን ለመመስረትም ጉዳይ ላይ ተነጋግረዋል። የሁለቱም ሀገሮች የዜና አገልግሎቶች በገለጡት መሰረት የቱርኩ ፕሬዚዳንት ረጂብ ታይብ ኤርዶዋንና የሳውዲ አረቢያ ንጉስ ሳልማን ትናማታ ስለ ጉዳዩ በስልክ ተነጋግረዋል። ሳውዲ አረቢያና ቱርክ ጋዜጠኛው በሳውዲ ኤምባሲ ቅጥር ግቢ ከገባ በኋላ ስለሆነ የተለያየ ወሬ ነው የሚነገረው። የቱርክ ባለስልጣን አሾጊ በኤምባሲ ውስጥ ተገድሏል የሚል እምነት አላቸው። ሳውዲ አረቢያ ግን ክሱ መሰረት የለውም ነው የምትለው። አሾጊ ከኤምባሲው ቅጥር ግቢ ወጥተዋልም ትላለች። ሁለቱም ሀገሮች ግን ለሚሉት ያቀረቡት ግልጽ ማረጋገጫ የለም። አድማጮች፣ በዚህ ላይ ተጠናቀረ ተጨማሪ ዘገባ ቆንጅታ ይዛ ቀርባለች። የሳውዲ አረቢያ ባለስልጣናት በጋዜጠኛው መጥፋት ጉዳይ እጃችን የለበትም ማለታቸውን የጠቀሱት ፕሬዝደንት ትራምፕ በድርጊቱ ተመሳጥረው ከተገኙ ግን ከባድ ቅጣት ይገጥማቸዋል ሲሉ አስጠንቅቀዋል። ያም ብለው ሲያበቁ ግን ከሳውዲ አረቢያ ጋር የተደረሰው የ110 ቢሊዮን ዶላር የጦር መሳሪያ ሽያጭ ውል ይሰረዛል ከማለት ተቆጥበዋል። የፕሬዝደንቱ የኢኮኖሚ ጉዳዮች አማካሪ ሌሪ ከድሎ ትናንት እሁድ ለፋክስ ኒውስ ቴሌቪዥን ይህንን አስተያየት ሰጥተው ነበር። እጅግ ከፍተኛ ትኩረት የሰጡት ጉዳይ ነው እኔ ተሽቀዳድሜ የሚደረገውን መናገር አልፈልግም። ነገር ግን ሳውዲዎች የፈጸሙት ድርጊት መኖሩ ከታወቀ የሚወሰደውን እርምጃ እሳቸው ይወስናሉ። ሳውዲዎቹ ካሉበት፣ ካሾጊ ተገድሎ ወይም ሌላ ጉዳት ደርሶበት ከሆነ እርምጃ ይወስዳሉ ተናግረዋል። ያን መቀበል ያስፈልጋል። ሁለት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት የፍሎሪዳው ማርክ ሩቢዮና የአሪዞናው ጄፍ ፍሌክ በሪያድ ላይ በቅርቡ በሚካሄደው ጉባኤዋ አለመካፈልና የጦር መሳሪያ ሽያጩን ውል መሰረዝን ጨምሮ ሌሎችም እርምጃዎች ሊወሰዱባት ይችላሉ ብለዋል። ሳውዲ በበኩሏ ማናቸውንም በንጉሳዊ አስተዳደራችን ላይ ጉዳት ለማድረስ የሚሰነዘር ዛቻ አንቀበልም ስትል አስጠንቅቃለች። እንዲህ አይነት ተግባር ቢፈጸምብን ከዚያ በሚብስ መልኩ ነው አጸፋ የምንመልሰው። ኢኮኖሚያችን በዓለም ኢኮኖሚ ላይ ወሳኝ ሚና እንዳለው ሊታወቅ ይገባል ስትልም ስታስጠነቅቅ ቆይታለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ባለቤታቸው ሜላንያ ባለፈው ሳምንት ከባድ ዝናብ በተቀላቀለበት ኃይለኛ አውሎ ነፋስ ወይም ማይክል በተባለው ሄሮክን ምክንያት የወደመውን የፍሎሪዳ አካባቢን እየጎበኙ ናቸው። ፕሬዝደንቱና ባለቤታቸው ዛሬ የሄዱት የመድን ሰራተኞች የገቡበት ያልታወቁ ሰዎችን በሚፈልጉበት ወቅት ነው። በጆርጂያ ክፍለ ግዛት የደረሰውን ጉዳት ለመመልከት እንደሚሄዱም ትራምፕ በትዊተር ገልጸዋል። ባለፈው ረቡዕ ማይክል የተባለው ሄሮኪን ደርሶ በሰዓት 250 ኪሎ ሜትር በመንፈስና ከፍተኛ አውሎ ነፋስ ለቆ በማተራመስ ህንፃዎችን ደርምሷል የኤሌክትሪክ መብራት እንዲጠፋና ስብርባሪዎች በየቦታው እንዲበታተኑ አድርጓል። ሰሜንና ደቡብ ኮሪያ ዛሬ ጠንካራ ምሽጎች ካሉት ከወታደራዊ ኃይል ነጻ ከሆነው ቀጣና ክልል ውስጥ የከፍተኛ ባለስልጣናት ንግግር አካሂደዋል። በቅርቡ ፒዮንግያንግ ላይ በተካሄደው ጉባኤ የተደረሱትን ስምምነቶች ስለ መተግበር ጉዳይ እንደተነጋገሩም ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒውክሊየር ህግ ነጻ እንዲሆን ለሚያደርጉት ጥረት ዓለም አቀፍ ማህበረሰብ እውቅና እንዲሰጣቸው የደቡብ ኮሪያው ፕሬዝዳንት ሙን ጄኤን ጥሪ አድርገዋል። ጠበብት ግን እውነት ከኒውክለር ነጻ የማድረግ ጥረት ተደርጎ እንደሆነ ይጠራጠራሉ። የሰሜንና የደቡብ ኮሪያ መሪዎች ባለፈው መስከረም ወር ባደረጉት ጉባኤ ድንበር ዘለል ትብብር ለማጠናከር እና ከኒውክለር መሳሪያ ነጻ በሆነ የኮሪያ ልሳነ ምድር ሰላም ስለማምጣት የተለያዩ መርሃ ግብሮችን ለማራመድም ተስማምተዋል። በመጨረሻም በሶሪያና በዮርዳኖስ መካከል ያለ ወሳኝ መተላለፊያ ድንበር በሶስት ዓመታት ውስጥ ለመጀመሪያ ጊዜ ዛሬ ተከፍቷል። የናሲብ ድንበር መከፈት ሊባኖስንም ጨምሮ በክልሉ ላለው የየብስ የንግድ ልውውጥ አስፈላጊ ነው። የሶሪያውን ፕሬዚደንት ባሻር አልአሳድን የሚቃወሙ አማጽያን ከሶስት ዓመታት በፊት የመተላለፊያውን ድንበር ተቆጣጥረው ነበር። ይሁንና የመንግስት ኃይሎች ባለፈው ሐምሌ ወር አስመልሰውታል። ለሰባት ዓመታት በዘለቀው ውጊያ ምክንያት ተዘግቶ የነበረ በሶሪያና እስራኤል በምትቆጣጠሩ የጎላን ኮረብታዎች መካከል ያለው መተላለፊያ ድንበርም ዛሬ ተከፍቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን። በቤንሻንጉል ጉሙዝ ክልል ውስጥ የስልጠና ቦታ ገንብተው ህገ ወጥ ወታደራዊ ስልጠና ሲያካሄዱና ሲወስዱ የነበሩ ወጣቶች ከተማ ውስጥ ከተፈጠረው ግጭት ጋር ግንኙነት የላቸውም ሲል የክልሉ መንግስት አስታወቀ። በሌላ በኩል ከሁለት ሳምንታት በፊት ከክልሉ ተፈናቅለው ነቀምት ከተማ የሚገኙት ተፈናቃዮች ለሕይወታችንም ሆነ ለንብረታችን ዋስትና የሚሰጠን አካል ባለመኖሩ የከተማዋ ሕዝብ በሚያደርግልን ድጋፍ በመጠለያ ውስጥ እንገኛለን ብለዋል ጽዮን ግርማ ዝዝሩን አሰናድታለች የቤንሻንጉል ጉምዝ ክልል አስተዳደርና ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ሙሳ አህመድ ህገወጥ ወታደራዊ ስልጠና ሲወስዱ ነበሩ የተባሉ የቤንሻንጉል ጉምዝ ወጣቶችን በተመለከተ ለአሜሪካ ድምጽ ሲናገሩ የስልጠና ቦታው የተሰራው በክልሉ ውስጥ ሆኖ የደቡብና የሰሜን ሱዳን ድንበር አካባቢ በሚገኝ አሶሳ ወደ ገንገን ቀበሌ ልዩ ቦታው ዛላን ወንዝ በተባለ ቦታ ጫካ ውስጥ ነው። አንድ መቶ የሚደርሱ የስልጠና ቤቶች ገንብተው ስልጠና ሲሰጡ ነበርም ብለዋል። የክልሉ መንግስት መረጃው ደርሶት በተደረገው ኦፕሬሽንም ወጣቶቹ በቁጥጥር ስር መዋላቸውን ገልጸዋል። ከአንድ ድረስ ባደረግነው ኦፕሬሽን ከአንድ ወጣቶች ናቸው ቁጥጥር ስር የዋሉና በራሳችሁ ሀያ አለ ቀደም ብሎም ደግሞ ዝም ብሎ በራሳችሁ አንድ ቀን ሁለት ቀን ሁኔታ እዛ ገብተው ካዩ በኋላ የማይጠቅም ነገር መሆኑን አይቶ በራሳችን ቀደም ብለው የመጡ ወጣቶች አሉ። ስለዚህ አጠቃላይ ከዚያ በእኛ ባደረግነው ኦፕሬሽን እና በራሳቸው ደግሞ እዛ ገብቶ የማይረባ ነገር የማይረባ ስራ መሆኑን አውቆ የተመለሱ ሀያ የሚሆን ወጣት አለ። እንዳጠቃላይ ወደ ሰባን የሚሆን ወጣት ነው ቀመች ተመልሶ ወደ አካባቢያቸው ወይ ደግሞ ወደ ከተማ ገብቶ ያለ ማለት ነው። በስልጠናው ላይ እድሜያቸው አነስተኛ የነበሩ ወጣቶች ተሳታፊ እንደነበሩም አቶ ሙሳ ይናገራሉ። ያገኘናቸው ወጣቶች በጣም አስራ ስድስት አመት አስራ አምስት አመት ጓደኛ በዚህ ድሞ ክልል ውስጥ እና ተማሪዎች ናቸው። ስድስተኛ ክፍል ተማሪ፣ ሰባተኛ ክፍል ተማሪ ወጣቶች ናቸው። እነዚህ ወጣቶች እዛ የስራ አለ በሚል ሌሊት ሌሊት የሸወዷቸው እዛ ስራ እናሰራችኋለን፣ በደፍተር እስክሪፕቶ ታገኛቸዋለ ታገኛላችሁ በሚል ሸውዳት እና ከወሰዷቸው በኋላ ደግሞ እዛ ማሰልጠኛ ካምፕ ያስገቡ ከድራይቲን ስልጠና ዘጠኝ አመት ነበረው። ወደ አንድ መቶ የሚደርሱ የሰልጣኝ ቤቶች ሲሰራ ወጣቶች ወደዛ ሲሄዱ የክልሉ መንግስት እንዴት አላወቀም? እንግዲህ ይሄንን ቅድም እንዳልኩኝ ቦርደር ናት ይቺ ቦታ። እነዚህ ወጣቶች ዳኛ ከቦርደር አካባቢ የሚሄዱ ስለሆነ እንትኖም አልቆየም ቆየ አይደለም። በአንድ በኩል ደግሞ ያው እንደሚታወቀው የእኛ ትኩረት ወደ ውስጥ ወደ ውስጥ የሚኖረው አንዳንድ ግጭቶች ስለሆነ ትኩረቱ በዛ ደረጃ የተፈጠረ ነገር ነው ያለው። እንትንም ብዙም ቆየ አይደለም ምን ያህል ጊዜ ቆየ? አብዛኛውን ቆይታችሁ አስራ አምስት ቀን ያላችሁ ናችሁ። ትልቅ የሚባለው እስካሁን ባለው መረጃ ያለ ወጣቶቹ ሲሰለጥኑበት የነበረ አንድ የጦር መሳሪያ መያዙን የገለጹት አቶ ሙሳ በተገኘው መረጃ መሰረት ከአስራ ሁለት በላይ የጦር መሳሪያ ከሸሹት ጋር ተሰውሯል ተብሏል ስልጠናውን የሚወስዱት በተደራጀ ካምፕ ውስጥ እንደነበርና የህክምናና የምግብ አገልግሎት በተሟላ ሁኔታ ይቀርብላቸው እንደነበር የተያዙት ሰልጣኞች መረጃ ሰጥተዋል ተብሏል አቶ ሙሳ የስልጠና ቤቶች ተብለው የተሰሩት በሳር መሆኑን ገልጸው ሙሉ በሙሉ ተደምስሷልም ብለዋል በቤንሻንጉል ጉምዝ ክልል በምስራቅና በምዕራብ ኦሮሚያ ከተፈጠረው ግጭት ጋር እጃቸው እንዳለበት ተጠይቀው በፍጹም የሚገናኝ አይደለም ብለዋል ምንም በአቅጣጫም ሰዎች ያሉበት አቅጣጫና ችግር የተፈጠረበት ምስራቅ እና ምዕራብ ነው። ብዙም ምንም ግንኙነት የለውም ማለት ይቻላል። በተያያዘ በክልሉ ከሀያ ቀናት በፊት በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎችን በተመለከተ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ከቀናት በፊት ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ከቤንሻንጉል ጉምዝ ክልል አዋሳኝ የምስራቅ ወለጋ ዞን ወረዳዎች ከተፈናቀሉት መካከል ከሀያ ስምንት ሺህ በላይ የሚሆኑት ወደ መኖሪያ ቀያቸው መመለሳቸውን ተናግረዋል። ግጭቱን ለመፍታት ከክልሉ መንግስት ጋር እየተነጋገሩ መሆኑንም ገልጸዋል። በዛሬው ዕለት በቤንሻንጉል ጉሙዝ ክልል የሚገኙ የተለያዩ ነዋሪዎችን አነጋግረን አሁንም በከፍተኛ ስጋት ውስጥ መሆናቸውን ይናገራሉ። ከቤት መውጣት አዳጋች መሆኑንም ጠቁመዋል። የክልሉ መንግስት የጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ በበኩላቸው አሁን መረጋጋት አለ ይላሉ። አሁን በሁለት መሻሻሎች አሉ። የተራጋ ነገር አለ። መረጋጋት የተፈጠረ ነው። ከቀን ወደቅም የተሻሻለ ነገር አለ እስካሁን በዚህ ግጭቱ ጋር ታይዞ ከዚህ ጋር ታይዞ የደረሰን የሞተ ሰው የለም፣ ተፈናቀለ ሰው የለም፣ ወጥቶ ምንድነ ወድሙ ንብረት የለም። ቆሟል ብሎ መውሰድ ይቻላል። የወጡ ሰዎችም ወደነበረበት አካባቢ የተመለሱ ስላለ የተረጋጋ ነው አካባቢ ተፈናቃዮቹን በተመለከተ በነቀምት ከተማ የሚገኙ ስማቸውን መግለጽ ያልፈለጉ ተፈናቃይ ዛሬ በስልክ አነጋግሬ ነበር። ተፈናቃዩ ነቀምት ውስጥ በዘጠኝ መጠለያ ቦታዎች የሚገኙ ተፈናቃዮች አሁንም እዚያው እንደሆኑ ይናገራሉ። እስካሁን በጣም አስቸጋሪ ሁኔታ ላይ ያለ ብቻ እስካሁን በነቀምት ሕዝብ እና በነቀምት መስተዳድር ባለው በከተማ መስተዳድር ባለው ነው ርዕስ ያለው አሁን ሕዝቡም ሌላ ምንም አሁን እርዳታ እንኳ ገብቷል እየተባለ እርዳታ እንኳ ይሄ ነው የሚል የለም። እስካሁን ይሄ ነው የተባለ ነገር የለም። ዩኒቨርሲቲ ላይ የነበረውን ህብረተሰብ አሁን ተማሪ ሊገባ ነው ተብሎ አውጥቶ ሌላ ቦታ ላይ የተቀመጠ ያም አይሆን ቦታ ነው። በቃ አሁን ህብረተሰቡ በጣም ችግር ላይ ነው። ለምን አልተመለሳችሁም ብያቸው ነበር። ለእኙ ተፈናቃይ መንግስት እያመቻቸን ነው፣ ኮማንድ ፖስት አዘጋጅተናል፣ ምን እየተባለ ነው። አሁን እንግዲህ ዛሬ አስራ ሰባት ቀናችን ነው ከአካባቢው ለቀን የወጣ ነው እስካሁን ምንም ይሄ ነው የሚባል ነገር የለም። ያመቻቸን ነው ያመቻቸን ነው ያመቻቸን ነው። ምንም ምንም እስካሁን ምንም ይሄ ነው የሚባል መረጃም እስካሁን አላገኘንም። ወደ አማራ ክልል እንደውላለን፣ ወደ ፌዴራል እንጠይቃለን፣ ሰብአዊ መብት እንጠይቃለን። ኦሮሚያ መንግስትም ያው እየጠየቅ ነው እያለን ነው እየሄድን ነው። ዞኑ ምስራቅ የለባ ዞኑ መስተዳድር እየሄድን ነው። ዛሬም ያው ጠይቀናል። እየተመቻቸ ነው ይባላል። እስካሁን የሆነ የሚባል ምንም ነገር የለም። ሌላ ተፈናቃይ አግኝቼ በስልክ አነጋገር ያለው የተሟላ ኑሮና ቤተሰብ ነበረን። አሁን ራሴን ከነ ቤተሰቤ እርዳታ ጠባቂ ሆኖ አግኝቸዋለሁ ይላሉ። እግዚአብሔር ፈቅዶ መቸም ሳልሞት ወጣለ ሁሉም ንብረት ከዚያ ነው የቀረ ያው አሁን ግን ብረንድ የተሰባችን ይዘን ከዚያው ነው የምናገኛት አንድ ዳቦም ሆነ አንድ ትኝ መኮረንም ሆነ እንዲሁም አንዳንድ ከንሳ አልቀም ሱለንሳ አልቀም ስምናጽበት ምክንያቱም አለ በቃ ያው ሳይመሽ ሲቀር ህዝቡ ሳይ ሲሰለችል እንግዲህ ሌሎች ተፈናቃዮች እየተመለሰ መሆኑ እየተነገረ ነው እና እናንተ ለምን አልተመለሳችሁም? ማለት መመለስማ እንዴት መመለስ አልተቻለም። ከዚያ ያሉት መጀመሪያ ጥንፈኛ የነበሩ ሰዎችም በህግም አልተያዙም። የመጀመሪያውም ጠብና ስጋቻ ያው ከአመራሮች ጋር እና ከፖሊሶች ጋር ከሽምቅ ኃይሎች ጋር ስለነበረ አሁን እነሱም በስራቸው ላይ እያሉ በቃ እንዴት መመለስ ይቻላል? ሌላም ደግሞ ያ የወደመ ንብረት እየተዘረፈ ንብረት የተቃጠለ ቤት እሱም ደግሞ አልተተካም። እንዴት ተብሎ መመለስ ይቻላል? መንግስትም ደግሞ ያው ያንን ያንንም ተክቶ ወይም ደግሞ ኃላፊነትን ወስዳለሁም ብሎ ደግሞ ተመለሱ ምንም ብሎም ደግሞ አልጠየቀም። ለዚህ ነው ያልተመለስንበት። ያነጋገራችሁ አካል የለም? ከቤንሻንጉል ጉምዝ ክልል፣ ከኦሮሚያ፣ ከአማራ፣ ከፌዴራል ማን ነው እያነጋገራችሁ ያለው? ከኦሮሚያ ምክትል አስተዳደሯ መጣ። የተወሰነ ሰዎችን አነጋግራ ነበረ። ያው መፍትሄ እናመጣለን በተወሰነ ቀን ብላ ነው የተመለሰች። ከአማራም መጥተው ያው ችግሩን አይተው፣ ያው ሁኔታውን እናስተካክላለን፣ እርዳታ ምናምን እንልካለን፣ አይዟችሁ ምናምን ብለው ነው የተመለሱ። ከብንሻንጉል አንድ የሆነ ኮማንደር ተልኮ ነበረ። ትርታችሁ እንዴት ነው? መመለስ ካለባችሁ ተመለሱ። የክልሉ መንግስት ልኮን ነው የመጠን ነበረ ምናምን ብለው የአማራ የባድን ተወካይና አንድ የሆነ ኮማንደር ነገር ነው መጥተው ነበረ ወይስ እንዴት ነው? ወደዚያው ተመለሱ እኛ በህግ እናስተካክላለን ምናምን አሉ። እናንተ በምን አይነት ኃላፊነት ነው እንትን የምትሉ? ወይ የክልሉ መንግስት ወይ ደግሞ ምክትል አስተዳድሩ ወይ የፌዴራል መንግስት ወይስ ደግሞ ራሱን ችሎ ኃላፊነቱን ወስዶ የሚረከበን ካልሆነ እናንተ ችላችሁ ትቀበሉናላችሁ ወይ ችላችሁ ኃላፊነቱን ወስዳችሁ ታስገቡናላችሁ ወይ ስንላቸው አይምልክ ነው የምናስተላለፍ እንጂ እኛም ኃላፊነት አንወስድ ብለው አሁን በቃ ህዝቡም ንብረታችን ለብዙ ጊዜ ደግሞ አሁን አፍሪንጋችን ነው ከተፈናቀል የሞተው ሰው የተቃጠለው ንብረት ይሄ ብሎች ጠይቃቸው አይኛም አይ መመለስ አንችልም የሚጠበቅበት አካል መልስ ይስጥበት ብለው እነሱም ተነስተው ሄዱ። ይሄ ከዚያ ወደዚህ ምንም ይሄ ይሄነው ያለን የለም በፌዴራል ደረጃ ደ ሄክን የለም። በቤንሻንጉል ጉምዝ ከማሼ ዞን በተለይ በሎይ ጅጋንፎ ወረዳ ከመስከረም አስራ ስድስት ጀምሮ በተቀሰቀሰ እና በተባባሰ ግጭት በአምስት ቀናት ውስጥ ስልሳ ሰባት ሰዎች መገደላቸውን ከ91 ሺ ሰዎች በላይ መፈናቀላቸውን የአካል ጉዳት የደረሰባቸው ሰዎች መኖራቸውን ብዙ መኖሪያ ቤቶች መቃጠላቸውን የክልሉን ባለስልጣናትና የብሔራዊ አደጋና ስጋት አመራር ኮሚሽንን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባዋ እናመሰግናለን። አሁን ወደ መጨረሻው የመስሪቱ ርዕስ እንውሰዳችሁ። ረሀብ ረሃብ የሌለባት ዓለም የዚህ ዓመት የዓለም የምግብ ቀን መሪ ቃል ነው። ይህ ሀሳብ በተጨማሪም የዓለም የምግብና የግብርና ድርጅት ፋኦ ግብ ነው ተብሏል። ነገ ጥቅምት ስድስት በዓለም ዙሪያ የሚካሄዱ ክንዋኔዎችም የምግብ እጥረት ላለባቸውና ለተራቡ ትኩረት ለመሳብና የሁሉም ሰው ምግብና የተመጣጠኑ ምግቦችን ይልቁንም የማግኘት ዋስትና እንዲረጋገጥ ቅስቀሳዎችን ለማድረግ ይጥራሉ። ምንም እንኳን ምግብ ለሚያስፈልጋቸው በማድረስ በኩል ብዙ እርምጃ የተካሄደ ቢሆንም ስርጭቱና ስኬቱ ግን በዓለም ዙሪያ የተመጣጠነና የተስተካከለ አለመሆኑን የዓለም የረሃብ ሰንጠረዥ አሳይቷል። የአምና ሪፖርትና ሰንጠረዥ እንደሚያሳዩት ስር በሰደደ ረሃብ ምክንያት የሚሰቃዩ በሚሊዮኖች የሚቆጠሩ ሰዎች ዛሬም አሉ። ብዙ ሀገሮችም ባሉባቸው ቀውሶች ምክንያት አጣዳፊ የሆነ የምግብ አቅርቦት የሚያስፈልጋቸው ሲሆን በበረታ ቸነፈርም የተጋለጡ ብዙ መሆናቸው ተገልጿል። የቴክኖሎጂና የሰው ሰራሽ አእምሮ ምጥቀት እየገባ ያለበት ደረጃ ዓለምን ለመመገብ ግዙፍ አስተዋጽኦ እንደሚኖረው እየተነገረ ነው። ይሁን እንጂ በቴክኖሎጂ የተራመደው የዓለም ክፍል በድህነት ውስጥ የሚገኘውንና በማደግ ላይ የሚባለውን ወደ ኋላ የቀረ ዓለም ለመድረስ የበዙ መሰናክሎችና ፈተናዎች እንዳሉበትም እየተነገረ ነው። ኤሊዝቤት ሊ ከኦስትን ቴክሳስ ያጠናቀረችው ዘገባ አለ። ሰሎሞን አባተ ያቀርበዋል። በዓለም ዙሪያ ከዘጠኝ ሰዎች አንዱ ረሃብተኛ ነው። ቁጥሩ እያደገ መሆኑ የሚያሳስባቸው ብዙ ናቸው። ምክንያቱ ደግሞ ድህነት ብቻ አይደለም። በግጭቶችና በተፈጥሮ አደጋዎች ምክንያት የሚከሰተው ረሃብ እየጨመረ ሲመጣ እያስተዋልን ነን። ሮበርት ኦፕ የተባበሩት መንግሥታት የዓለም የምግብ መርሃ ግብር ደብሊው ኤፍ ፒ ባልደረባ ናቸው። የዓለምን የምግብ እጦት ችግሮች ለመጋፈጥ የሰብአዊ አገልግሎት ድርጅቶች አዲሱን የሰው ሠራሹን አእምሮ ወይም የቴክኖሎጂውን የረቀቀ ራስ አዘዝ ጥበብ ለመጠቀም እየመረጡ መሆናቸውን ሮበርት አፕ ይናገራሉ። የረቀቀው ራስ አዘዝ ቴክኖሎጂ እያበረከተልን ያለው የሰው ልጅን አቅም ማሳደግ ነው። ሰውን ወይም ሌሎች ሀብቶችን ስለመተካት አይደለም እየተነጋገርን ያለ ነው። ተጨማሪ ነገሮችን ስለ መሥራት ነው ንግግሩ። ስንሠራቸው ደግሞ በሰው አቅም ብቻ ከሚሠሩበት ብዛትና ጥራት በተሻለ ሁኔታ ለማውጣት ነው። ራሳዘዙ ምጡቅ ቴክኖሎጂ ወይም አርቲፊሻል ኢንቴሊጀንስ በምህፃር ኤአይ ይባላል። በማደግ ላይ ባሉ ሀገሮች ውስጥ የሚገኙ ገበሬዎችን ለማገዝ የሚያስችሉ ግዙፍ ቀመሮችን ለማስላት የሚያስችል ነው። በተጨማሪም በግጭቶችና በተፈጥሮ አደጋዎች የተጠቁ አካባቢዎችን ለይቶ ለማየትም ያስችላል። መረጃዎቹን ወይም ዳታዎቹን ገበሬዎች ከእጅ ስልኮቻቸው ማግኘት እንደሚችሉ የቢልና ሜሊንዳ ጌትስ ፋውንዴሽን ኡይ ስቲዋርት አመልክተዋል። ያሉህን የተለያዩ መረጃዎችና የአፈር ካርታ መረጃ ኤአይ እንዲተነትንልህ ስታስገባ ለእኔ መረጃውን ልታቀብለኝ ትችላለህ። ይህም ማለት የማበቅለውን ተክል ወይም ሰብል መቼ መትከል ወይም መዝራት እንዳለብኝ፣ ምንና እንዴት መትከልና መዝራት እንዳለብኝ ትነግረኛለህ ማለት ነው። ዝኒ ታታታ ደግሞ ኤክስፕራይዝ የሚባል ተቋም ባልደረባ ናቸው። ቴክኖሎጂዎቹን ሰው ሰራሹን አእምሮ፣ ራስ አዘዙን መሳሪያ ወይም ሮቦቶችን፣ ጠቋሚ መሳሪያዎችን አንድ ላይ ስታቀናጅ ያኔ ተአምር ይፈጠራል። የሰብሉን መጠን ከማሳዎች በገፍ ለማፈስ የተመቸ ሆኗል ማለት ነው። ይሁን እንጂ ይላሉ የቢልና ሜሊንዳ ጌትስ ፋውንዴሽኗ ኡይ ስቲዋርት በማደግ ላይ ያለው ዓለም አዳዲሶቹን የቴክኖሎጂ ውጤቶች ለማግኘት በበዛው ጊዜ የመጨረሻው ነው። ዛሬ እየተራበ ካለው 815 ሚሊዮን ሰው ወደ 814 ሚሊዮን የሚሆነው የእጅ ስልክ እንደሌለው በውርርድ መናገር እችላለሁ። ቴክኖሎጂው ቢኖር እንኳ ሌሎች መሰናክሎች አሁንም እንደተደቀኑ ናቸው። ከእነዚህ ከሚራቡ ሰዎች ብዙዎቹ እንግሊዝኛ አይናገሩም። እናም ከእነዚህ ቴክኖሎጂዎች ጠቃሚ የሆኑትን መረጃዎች ካገኘም በኋላ ለእነዚያ ሰዎች ማስተላለፉም ራሱ አንድ ችግር ነው። እነዚህን የቴክኖሎጂ ውጤቶች ወደ እነዚያ በማደግ ላይ ያሉ ማኅበረሰቦች ዘንድ ለማድረስ ጊዜ ቢፈጅም፣ ግን እየተንጠባጠበም ቢሆን ዛሬ የምግብ እጥረት ለሚያንገላታቸው ገበሬዎች መድረሱ አይቀርም፣ ይላሉ የላንድ ኦሌክስ ድርጅቱ ቴዲ በቀለ። ቴክኖሎጂው ተፈጥሯል። ትላልቅ ንዋይ አፍሳሾች ወደ አካባቢዎቹ ገብተዋል። አሁን ቴክኖሎጂውን የሚጣጣም እንዲሆን ለማድረግ እያረቅነው ነው። ይህ ደግሞ ዋጋውም አነስ እንዲል ያደርገዋል። ዛሬ በበለጸጉ አገሮች ውስጥ ያሉ ነገሮች በአራትና በአምስት ዓመታት ውስጥ ወደዚያ በማድረግ ላይ ያለ ዓለም ይደርሳሉ ብዬ አስባለሁ። የዓለምን የረሃብ ችግር ለመጋፈጥ ሥራ ፈጣሪዎች በየሀገሮቻቸው ውስጥ ማድረግ የሚችሉትን ሁሉ ማሰብና መላ መምታት እንዳለባቸው በሰብዓዊ አገልግሎት ተቋማት ውስጥ እየሠሩ ያሉት ባለሙያዎች ይመክራሉ። ዛሬ የተራቡ ሁሉ በቂ ምግብ እንዲያገኙ የታዳጊ ሀገሮቹ ገበሬዎች ሰው ሠራሹን አእምሮ አርቲፊሻል ኢንቴሊጀንስን መጠቀም እንዲችሉ መሰልጠን አለባቸው። አድማጮች፣ አሁን ቀደም ብለን በመግቢያችን ያስተዋወቅናችሁ ወደ አዲስ አበባ የሚወስደን ቃለ ምልልስ ነው የምናምራው። ጋዜጠኝነትና ዲሞክራሲ የመገናኛ ብዙሃን ሚና ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙኃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምፅ የአፍሪካ ዲቪዥን ወይም የአፍሪቃ ዋና ክፍል ዲሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምፅ ከኢትዮጵያና ከጎረቤት አገሮች የተውጣጡ ሀያ ሰባት የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምሯል። የመጀመሪያው የአሜሪካ ድምፅ አፍሪቃዊ የአፍሪቃ ዲቪዥን ወይም የክፍሉ ዲሬክተር ንጉሴ መንገሻ ከ ሰላሳ ሰባት ዓመታት በኋላ ነው ለሀገሩ ምድር የበቃው። አዲስ አበባ ላይ ያነጋገረው እስክንድር ፍሬው እንዲህ አሰናድቶታል። የአሜሪካ ድምፅ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለአገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት፣ የአሜሪካን ድምፅ የአማርኛ ክፍል ከመመስረት ጀምሮ ለዓመታት የሰራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምፁ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ ዛሬ ከኢትዮጵያ አልፎ የአሜሪካን ድምፅ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምፅ የአፍሪካ ዳይሬክተር በመሆንም የመጀመሪያው የሀገሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብተዋል። በልዩ ልዩ ጉዳዮች ላይ አነጋግሬዋለሁ። ራሱንና የአሜሪካን ድምፅ አገልግሎት ከሚያስተዋውቅበት ይጀምራል። እኔ ንጉሴ መንገሻ አልከኝ ከዚህ በፊት የአማርኛውን ክፍል በ1982 ዓ ም እንደ አውሮፓ ዘመን አቆጣጠር ከመሰረቱ አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታ አሁን ታመራት በሚል ስም አስተላልፈው እኔ ነኝ እና አሁን ለመጀመሪያ ጊዜ ለብዙ ከብዙ አመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንኩ ብዙ ጊዜ አይደለም ሶስት ዓመቴን አሁን እጨርሳለሁ። ግን ፕሮግራም ማኔጀር ሆኜ ለአንድ አስራ አራት ዓመት ሰርቻለሁኝ የአፍሪካ አጠቃላይ ማለት አጠቃላይ፣ ከዛ በኋላ አሁን ዳይሬክተር የሆንኩት እና ደግሞ እውነትም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ፣ እናም በዛ ትልቅ ክብር ይሰማኛል። ፕሮግራማችን በአስራ ስድስት ቋንቋ ነው ቪዮኤ በጠቅላላ በአለም ውስጥ በሁሉም ሚዲያ ፕላትፎርም መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ ሁለት መቶ አርባ ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ አንድ ሶስተኛ የሚሆነው ሰባ ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ በአፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታውቀው እንዳልከውም እውነትም አሁን ዛሬ ትናንትና ነው የገባሁት። ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙም አላይ ወጣት ነው አልፎ አልፎ አንድ ሶስት አራት ቆጥራለሁ እና ኢትዮጵያ ራሷ የወጣት ሀገር ሆናለች። ይሄ ብቻ አይደለም። በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄድኩ፣ ብሩንዲ ሄድኩ፣ ኬንያ፣ ሳውዝ አፍሪካ አፍሪካ በመላ ወጣት ሀገር ነው። ስለዚህ ብዙሃኑ የአፍሪካ ህዝብ የኢትዮጵያም የሶማሌም ማለት ነው ወጣት ነው። ይህ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደማስታወስከኝ የተረሳ ገለል የተደረገ ወጣት ብዙ ትኩረት ያልተሰጠው እዚ ኔግሌክትድ ማጆሪቲ ብለ በእንግሊዝኛ የገለጽኮ ማለት ነው። ወይም የተገፉት ብዙሃን ወይም ችላ የተባሉት ብዙሀን እንበለው ምንድ ናቸው? የስራ ሄደ ብዙ ወጣት ነው። ትምህርት የተሳካ ትምህርት ሳያገኝ የሚወርቀው ወጣት ነው አደለም እ ሌላ ቀርቶ እነ ቦኳራምና አልሻባብ ሪክሩት የሚያደርጉት የሚመለምሉት ወጣት ነው። ትላልቆቹ በእኔ ድሜ ያሉት ወይንም አርባ አምሳ የሆኑት እያዘዙ እዚህ ሳት ውስጥ የሚያግዷቸዋል እንጂ ሱሳይድ ቦምበር ሆኖ የሚሄደው ወጣት ነው። ሳውዝ አፍሪካ ውስጥ በዜኖፎቢያ የሚቀጣው ሶማሌ፣ ኢትዮጵያዊ፣ ኤርትራዊ የሞቃዲሾ ሰው ወጣት ነው። በሊቢያ አቋርጦ መከራ አይቶ የተስፋ ጭላንጭ ስላጣ ብቻ ተስፋ አገኛለሁ ብሎ ሜዲትራኒያን ውስጥ ባህር እየሰመጠ የሚያልቅ ወጣት ነው። ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ ስራ መስክ ተከፍቶለት በስራው ላይ የሚሰማራ ከሆነ መሰደድም አያስፈልገውም። ስለዚህ ለዛ የሚጠቅም ፕሮግራም መሰራት አለበት ነው። በዚህም ምክንያት ለምሳሌ አሁን በሶማሊኛ የወጣት ፕሮግራም አለ፣ በአማርኛ የወጣት ፕሮግራም አለ፣ በስዋሂሊ ወጣት ፕሮግራም አለ። ወጣቱ ላይ ብቻ ያተኩር የወጣቱን ሕይወት የሚመለከት ምናለትም ስራ ለምሳሌ ቢዝነስ ንግድ በምን አይነት መልክ መስራት ይቻላል? ትምህርት፣ ምን አይነት ትምህርት መገኘት ይቻላል? ቮኬሽናል ለታዩ ዩኒቨርሲቲ ምን አመስ ያደረሰ መገኘት ይቻላል? ቴክኖሎጂ የደርሷል፣ ከዛ ቴክኖሎጂ ምን መጠቀም ይቻላል? የመሳሰሉትን ነገሮች እናሰምራለን። ወጣቱ መድረኩ አድርጎ አርጎ እንዲጠቀምበት እናደርጋለን። እና ደግሞ ወጣት ፕሮግራሞች አሁን በሙሉ አፍሪካ ቋንቋዎች በእንግሊዝ በፈረንሳይ እንዲስፋፋ ነው ፍላጎታችንና። እና ይህም ማለቴ ነው አሁን ዚህ የሚመጡት ሳይም ከኔ የበታቸውን ልጆቼ ናቸው ትምህርት የመጡት። የሶማሊያዎችና የኢትዮጵያውያን ሪፖርተሮች አንተን ጨምሮ እነዚህ ወጣቶች ስለ ወጣቱ መዘገብ ይችላሉ ማለት ነው። ይህን ለማዘጋጀት ነው የመጣ ነው። ይህን ትሬኒንግ ከፈት ነው። ለዚህ ነው ትሬኒንግ በነገር ላይ ነገ ይጀመራል። ሰኞ ከሰኞ እስከ ዓርብ ነው የሚሄደው። አቶ ንጉሴ ወይም ጌታሁን ታምራት እየቀያየርኩ እንግዲህ ለአናገር እንግዲህ፣ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴን ወይም ጌታሁን ታምራትን የሚያውቁት በሬዲዮ ድምፁ ጭምር ነው። አሁን ከዓመታት በኋላ ከ37 ዓመት በኋላ አዲስ አበባ መጥተሃል። በኃላፊነት ነው የመጣኸው። በእርግጥ ሌሎችም የስራ ባልደረቦች መጥተዋል እና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓት። እና ለምን በዚህ ሰዓት? ይህ ጥሩ ጥያቄ ነው። እስካሁን ድረስ በነገር ላይ ቪኦኤ ችግር ውስጥ ነበር፣ ከዚህ ሀገር ከኢትዮጵያ መንግስት ጋር እዛ ችግር ውስጥ ልቀው አልፈልግም። መናዘዝም አልፈቅሬታም ይሄን ያለ ማለትም አልፈልግም። ጠቅላይ ሚኒስትር አብይ ያሉት በፍቅር እና በይቅርታ ወደፊት እንዲሄድ ነው እኔም መተክላ የሆነ አቋም ይገባኛል ና ያን መከተል ንፈልግ ሮሮ ላስብ አልፈልግም። ግን የተከፈተው እድል ግን በሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች፣ ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላልፉ የነበሩ የሚዲያ አውትሌት የዜና አውታሮች እየገቡ ነው። ይህም እንዲተፈቅዱለት ሰፊ የሆኑ ስትሪም ገሮች ከዚህ በፊት ነብታ አንተ እስክንድር እና አመለስካቸው ከዛ ደግሞ መቀሌያ እንደ ስትሪንገር ነበረን ሪፖርተር። ከዛ አስመራ ነበረን። አሁን ግን ወደ አስራ አራት የሚሆኑ እዚህ አሉን። ሶማሌ ድሮውንም ብዙ ሪፖርተሮች አሉን፣ ወደ ሀያ የሚጠጉ። ከዛ ውስጥ እነሱን አመጣን እዚህ ለማስተማር ነው። ስለዚህ በተከፈተው ሚዲያም እንደልቡ ሆነ። እውነትም ደግሞ ዴሞክራሲ እንዲመጣ ከተፈለገ ዴሞክራቲክ የሆኑ ተቋማት ኢንስቲቱሽንስ እንዲገነቡ ከተፈለገ ዴሞክራሲ፣ ነጻ የሆነ የሚዲያ አውትሌት ሚና አለው። ከፍተኛ ሚና አለው። ስለዚህ በዛ ረገድ አስተዋጽኦ እናደርጋለን ያቅማችን የሚል ተስፋም ስላለን እሱን ለማድረግ ነው። እና በዚህ አምስት ቀን ውስጥ በተሻለ በጠን እንደነሱ እውነት ላይ የተመሰረተ ዜና ማመንጨት የምንችለው ሚዛና የሆነ ሁለ ገብ የሆነ ከውሸት የራቀ እውነቱ ላይ ብቻ ያተኮረ በጎ የሚሆን ክፉን ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድን ነው? ከዚያ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤናነክ ይሆናል። ስለ ብልጽግና ሊሆናል። ዲቨሎፕመንት ሊሆን ይችላል። ስለ ትምህርት ሊሆን ይችላል። ያን የሚመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ እንችላለን? ከዛ ደግሞ ውይይት ፕሮግራሞች አሉን። ውይይት ስንልህ እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድን ነው፣ ፖለቲካ ዲስኮርስ ሲቪል የሆነ ተግባብተህ ፖለቲካ ውይይት ማድረግ አይቻልም። ያንን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበትን መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው። በዚህ ምክንያት ነው እነዚህን ስትሪንገሮች ወይም ሪፖርተሮች ከሶማሌም ደግሞ ከኢትዮጵያ በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ፣ ከሚለያቸው በስተቀር። ሶማሌዎች እዚህ አሉ፣ ሶማሌዎች በያለበት አሉ። ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ፣ ሶማሌ ቋንቋ የሚናገር ፖርስ ሶማሌ ውስጥም አለ። ያ ደግሞ ድንበር እንጋላለን ብዙ ባህሎች የምንስማመበታለን እስላም እስላሞች አሉ። እስላም ኢትዮጵያውያን አሉ። እስላሞች ሶማሌዎች አሉ። የድንበር ብቻ ሳይሆን በብዙ መንገድ በባህልም የምንዘነቅበት የምንግባባበት መዓት መንገዶች ስላሉ እነዚህ እስትሪንገሮች ወይም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው። ከኤርትራም የመጣ አለ ከኤርትራም የመጣ አለ። ይቅርታ አድርግልኝ፣ እሱን ርም ታደርጋለህ። ይቅርታ አድርግልኝ። አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አመተል እዚህ እንዲሰለጥ እናደርጋለን። ደግሞ በእውነትም ደግሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ ኦትሌትስ ብዙ አስተዋጽኦ ሊያደርጉ ይችላሉ። እኔ በበኩል ያለኝ እምነት ኤርትራ ያለ ኢትዮጵያ፣ ኢትዮጵያ ያለ ኤርትራ መሄድ የሚችሉ አይመስለኝም። የሁለቱ ሰላም መፍጠርና መተባበር የዚህን አካባቢ የፖለቲካ ህይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላል ብዬ ነው የማስበው። ከዛ አንጻር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካኝነት ጥሩ ሪፖርት ሊያገኝ ይችላል። በዛ አንጻር ከፍተኛ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ። እዚህ ላይ አቶ ንጉሴ እንግዲህ ሀያ ሰባት የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው? ወይ የሁለቱ ድምር ውጤት ነው ይሄ የትኛው ነው የሚያመዝ ነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው? እስክንድርፌው ከአሜሪካ ድምፁ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዲሬክተር አቶ ንጉሴ መንገሻ ጋር የጀምረው ቃለ ምልልስ አላበቃም። አድማጮች ቆየት ብለው ይመለሳሉ። አሁን እዚህ ግድም የሙዚቃ ጊዜ ነው ምንድነው ያዘጋጀልን ዛሬ? ጎሳዬ ተስፋዬ ነው የሚጫወትልን ተከታዩን ሰልት You can't walk and be here You're still in the You can't you ጎሳዬ ተስፋዬን ለውብ ሙዚቃው እናመሰግነዋለን። አሁን ወደ ሁለተኛው የፕሮግራማችን ክፍል እናልፋለን። አሁን ቀደም ብለን የመጀመሪያውን ክፍል አሰምተን በጥያቄ ወዲህ ወደ ሁለተኛው አጋማሽ ያሸጋገር ነው ቃለ ምልልስ ነው። የአዲስ አበባው ዘጋቢያችን እስክንድር ፍው የአሜሪካ ድምፅ ከኢትዮጵያና ከጎርቤት አገሮች ለተውጣጡ ሀያ ሰባት የጣቢያው የዜና ዘጋቢዎች አዲስ አበባ ላይ ዛሬ የጀመረውን ስልጠና ከሚመራው የአሜሪካ ድምፁ የአፍሪካ ዋና ክፍል ወይም የአፍሪካ ዲቪዥን ዲሬክተር ንጉሴ መንገሻ ጋር የጀመረው ቃለ ምልልስ በመጀመሪያው ክፍል ምልልሳቸው እስክንድር ለንጉሴ በወረወረው ጥያቄ ነበር የተቋጨው አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊ አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ፣ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ የትኛው ነው የሚያመዝ ነው? ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው? ዋናው ይመስለኝ በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይህ እንዲሆን ያስደረገው። ምክንያቱም ከዛሬ አራት አምስት ዓመት ጀምረን በዩኤ አፍሪካ ዲቪዥን እየሰፋ ነው ተጨማሪም በጀት ስላገኘን ብዙ ሪፖርተር ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ አለን፣ ሞምባሳ አለን፣ በቅርቡ ኪንሻሳ፣ ዳረ ሰላምና ካምፓላን ከፍታለን። አዲስ አበባም መክፈት እንደምንችል ተስፋ አረጋለሁ። አስመራም መክፈት እንደምንችል ተስፋ አረጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ይሆንልን። በነገር ላይ እኔም ከስንት ዓመታት በኋላ ወደ አገር መግባት ተነፍግ የቆየው ሰው ዛሬ የተወልጅ ያድርግኩባትን ከተማ እንደ እንግዳ ነው የማያት ይሄ ራሱ ለኔ እንደ ውልደት ነው የማየው። ለእኔ ትልቁ ነገር ነው፣ ይ በሁለት ቀን እንደማሳልፈው ዛሬ እናቴን ቀብር አየው መጨረሻ ስንብት አደረጉላት ትልቅ እድል ነበር። ዘመዶቼን አገኘው ተወልደው ያደጉ ማላቃቸው ወንድሞች ልጆች አሉ፣ ሴት ወንዶች ማላቃቸው፣ እነሱን ተገናኘው በዚያ አጋጣሚ ለእኔም ትልቅ እድል የከፈተ ነው። ስለዚህ ይሄ የትሬኒንግ ወቅት ከሰኞ እስከር ማሳልፈው በራሴም ካሪ ህይወት ውስጥ ትልቅ ሚና ያለው ትልቅ ታሪካዊ ቦታ መሰጠው ነው ለኔ፣ አዘግል እንደ ንጉሴ እንደ ጋዜጠኝነት ማለት ነው። እና ከዚህ ወደፊት ደግሞ በተለይ ባለኝ አቅም እስካሁን ዳለኝ ባለኝ ሙያ የእናንተን ብቻ ለቢ የምትሰሩትን ብቻ ሳይሆን እድሉን ካገኘሁ ሌሎችንም ለማሰልጠን ለማስተማር በጣም ፍላጎት አለኝ። አንድ ጽሁፍ እያነበብኩ ነበረ፣ በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣው ከሀገር ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው፣ ማስተማሪያ ነው። ከዛ ተነስቶ ዛሬ እዚህ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን አገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ንገረኝ። እኔ የዚህ አይነት ህይወት የኔ ህይወት ብቻ አይመስለኝ። ብዙ ኢትዮጵያውያን በተለይም የኔ ትውልድ ኢትዮጵያውያን እና የካቲት አቤት መጥቶ ደርግና እነ መንግስቱ ስልጣን ከረከቡበት ጊዜ አንስቶ ከተካሄደው ፍጅት እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ድግሪያቸውን ካገኘ በኋላ አንድ ቀን አያጥሩ። ዘጠና በመቶ የሚሆኑ ወደ አገሩ ነበር የሚመስለው ህልሙ፣ ተመልሶ ቤተሰቡን ረድቶ መጀመሪያ፣ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ያሪቨርስ ሆነ ተለወጠና ስደት ሆነ ሁላችንም። እንዳውም ምን ሆነ፣ ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ ሄደ ልጁን የሚጠይቅበት ዘመን በር መጣ። የገላ ቤቶች ነው፣ ልጆቻቸው ውጭ ያሉ ወላጆች ማለት ነው። የእኔ እናት ልጆችን እኔ ጋ ስትመጣ ሀያ አምስት ዓመት በየወቅቱ መታ ዓመት ሁለት ሶስት ዓመት። የብዙዎቹም እናት እንደዚህ ነው፣ ወላጆች እንደዚህ ነው የሚያደርጉት። እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለኩት። ካርቱም ገዳሪፍ መጀመሪያ ስደት ካምፕ ገባሁ። ከዛ ካርቱም ስሄድ ምንም ጊዜ ምንም ነገር አልነበረኝ። ከዜሮ ነው የጀመርኩት። ከዛ በ1981 ጁን ሁለት በሆነው በፍረንች ቆጠር በሪሴትልመንት ፕሮግራም ኒውዮርክ ገባኝ ስደተኛ ሆኜ ነው። የጋዜጠኝነት ህይወትህን ትተህ ነው ከዚህም ሀገር የወጣ እና ስጀምር ህይወትን ገና ከዳሩ እንደገና አላለም ከስኩዌር ዋን ከስክራች በለው በአማርኛ ምንድ ነው ብለህ እንደገና ህይወት መጀመር እንደዛ ነው የጀመርኩት። ከዛ ቢሆ የቀጥረኛል ሲቀጠል እንደ ሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተር ሆንኩ። ከዛ በኋላ የክፍሉ ሃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ እዛ የደረስኩት። አሁን የአፍሪካ ዲቪዥን እንዳልኩ ቅድም የመጀመሪያው አፍሪካዊ ነኝ እና የሚወደው ሙያ ነው። በጣም ከልብ የምወደው ነው። አንዳንድ ጊዜ ይገርመኛል። ለዚህ የሚከፈላለሁ ውላለሁ። ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ ዜና አቅርበህ ሀቅ ላይ የተመረኮዘ ትምህርት ሰጠ ጋዜጠኛም ሆን ደግሞ ተማሪም ና አስተማሪም ነ። አንድ ሰው ኢንተርቪው ስታደረግ ከዚ ብዙ ብሱ ምታገኛል። ሪሰርች ስታደርግ አንድ ፕሮግራም ሰጥ ትምህርት ታገኛል። ከዛ ደግሞ ታስተምራለ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተ እንዲያመለከ ሲከተል ከዚያ በለጥ የምንጸጋለ እና ጥሩ ስራ ነው። በዛ ስራ ነው እዚያ ወጣሁት። በነገራ የኔ ታሪክ አይደለ፣ የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላቸው በህይወት የተሳካላቸው አይቪ ሊግ ትምህርት ቤት ልጆቻቸው የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ፣ ኦባማ አሸንፈው ሲገባ ሶስት ኢትዮጵያውያኖች የረዳት ሆኖ ነው የገቡት። አንድ ምልክል ሰጥ ነው። ስለዚህ በጣም የተሳካለት ነው። ለዚችም አገር ደግሞ የሚጠቅም ነው ወደፊት። አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር። አንዳንዱ ሰው ደግሞ ሌላ ጊዜ ላይ ሌላ ተግባር ላይ ለምናተኩሩ የሚሉ ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ እስካሁን ሲቃወም ነበር የቆየው። ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ። ምክንያቱም ከመጣ ብዙ ሊያስተምር ይችላል፣ በገንዘቡ ብዙ ይረዳ ይችላል። አክቹዋሊ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የማያስመጣውን ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው። በቢሊዮን እኮ ነው እስከ አለፉት አመታት እንኳን ምናልባት ወደ አራት ቢሊዮን ይጠጋል በአመት የአሜሪካ ብቻ ሰውን አውሮፓም ሌላም ያለው ዲያስፖራ። ስለዚህ ያ ዲያስፖራ የሚጠቅም ነው። እርግጥ ኢትዮጵያ ውስጥ የሚመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካው ብዬ ነው ማስበው። እኔ እንደ ንጉሰነት እና ይሄ ምንድ ነው ይሄ ያልከውት ህይወት ለብዙዎች ምሳሌ ነው፣ ግን ደግሞ የእኔ ህይወት ብቻ አይደለም። የብዙ ኢትዮጵያውያን ግማሹ ሜዳው ሲዋጋ ነበረ፣ ግማሹ ስድስት ካምፖሊቆ ነበረ ገብቶ ከስር እንደገና ህይወቱን ጀምሮ አሳክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ። የኔ ብቻ ታሪክ ሊሆን አይችልም። የኢትዮጵያውያን ታሪክ ነው። ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት ከመጣ ኮረፕሽን ከጠፋ ዴሞክራሲ ከተከፈተ ዴሞክራሲ ኢንስቲቱሽን ይጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣውን መልሶ የማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ በምርጫ ሳጥን ውስጥ ያስ እስተረጋገጠለት ድረስ ብቻ ሀገሬትም ደርሳለች። በጣም ጠንካራ ሰራተኛ እኮ በሰራተኛ ነው ኢትዮጵያዊ ማለት። አቶ ንጉሴ፣ ወደ ግል ሁኔታ ልመለስ። የመጨረሻ አላድርገውና፣ አቶ ንጉሴ እንግዲህ ከ37 ዓመታት በኋላ አንተም እንደገለጽከው ለመጀመሪያ ጊዜ ለአገርህ ምድር በቅተሃል። ስሜትን አጋራን፣ እስቲ መጀመሪያ ምን ስሜት አሳደረብህ? ከቦሌ ኢንተርናሽናል ወይም ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረውን ስሜት። ነገር በነገር ላይ በጣም ከባድ ስሜት ነው። ገና አንድ ሳምንት፣ ሁለት ሳምንት ሲቀረው፣ አንደኛም ለመምጣት በመቻል በጣም ደስ አለኝ። ልክ በሌላ በኩል ደግሞ ውስጥ ይረበሻል፣ ነርበስ ሆናለሁ። ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም፣ አባቴን አልቀበርኩም። ዛሬ እናቴን አባቴን ደግሞ ሰሞኑን ሄጄ እንደማየት ተስፋ አለኝ እና ሁለታ ነው የተቀበረው እና ስዛ ሄጄ ለማየት ተስፋ አለኝ። የእናትህን አይተመጣ የአባትህን ነው ቀጥሎ ምታየ እና ይሄ ራሱ ውስጥ ውስጥ የተባለቀ ስቤት ነው የሚሰጥ አንደኛ ወደ ሀገሬ ተወልጄ ባደግኩባት በተማርኩባት ሀገር መመለሴ ትልቅ እድል ነው። ዳግም ልደት በለው። ሁለተኛ ደግሞ የማታውቀው ነገር ውስጥ ነው። እውነት አሁን ከተማውን ሳይ አላውቀውም። የማውቀውም ቦታ አላውቀውም። ሰው እያስረዳኝ ነው። አንዳንድ ጊዜ ደጋግ ጠይቃሉ፣ ስሜት እንዴት ነው የሚለው ምንድን ነው? ድብልቅልቅ ያለ ስሜት ነው። በአንድ በኩል ደስታ ነው፣ በአንድ በኩል ደግሞ የማታውቀው ነገር ውስጥ መግባት ነው። አቶ ንጉሴ መንገሻ፣ ሚሊዮኖች ደግሞ ስናዳምጠውና ስናደንቀው በኖርነው የሬዲዮ ስምህ ጌታውን ታምራት፣ የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜ። እኔም አመሰግናለሁ እስክንድር። ታንኪ ሶማች አድማጮች፣ አሁን ደግሞ ስፖርት ይቀጥላል። አዘጋጅና አቅራቢ ሰሎሞን ክፍሌ እንደምናመሻችሁልኝ የተከበራችሁ አድማጮቼ፣ በሳምንቱ ማብቂያ ሊዝበን ፖርቱጋል በተካሄዱ የግማሽና ሙሉ ማራቶን ሩጫ ውድድሮች የኢትዮጵያ አትሌቶች ከፍተኛውን ውጤት አስመዝግበዋል። በእግር ኳስ የአፍሪቃ ዋንጫ ማጣሪያ ውድድሮች እየተካሄዱ ነው። የኢትዮጵያ ብሔራዊ ቡድን ትላንት በኬንያ አቻው ሦስት ለዜሮ ተሸንፏል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። ሃሪኬን ሌስሊ ከባዱ ውሃ የቀላቀለ አውሎ ነፋስ የትላንቱን የሊዝበን ማራቶን ሩጫ ውድድሮች መጀመሪያ ጊዜ ከአንድ ሰዓት በላይ አዘግይቷል። የአየር ተንባዮች በሰዓት 180 ኪሎ ሜትር ፍጥነት የሚጓዘውን ኃይለኛ ነፋስ የታገስ ወንዝን በሚያቋርጠው ድልድይ ላይ የሚሮጡ አትሌቶች ሊቋቋሙት እንደማይችሉ አስጠንቅቀው ነበር። በዚያም ምክንያት ሯጮች ከፊሉን ርቀት የተወዳደሩት አዲስ በተቀየሰላቸው ጎዳና መሆኑ ታውቋል። ያም ሆኖ ከአራቱ ውድድሮች በሦስቱ አዳዲስ የኮርሱ ሬኮርዶች ተመዝግበዋል። የሞሮኮው ሙስጣፋ ኤልአዚዝ በግማሽ ማራቶን አንድ ሰዓት ከ16 ሴኮንድ ሲገባ ከቀድሞው ሬኮርድ ላይ ሦስት ሴኮንዶች ቆርጦ ነው። የሙስጣፋ ፈጣን የግሉ ሬኮርድ 59 ደቂቃ ከ29 ሴኮንድ መሆኑ ይታወቃል። ሁለተኛ አብዲዋክቱራ ሰይፉ ከኢትዮጵያ ሦስተኛ አማኑኤል መሰል ከኤርትራ ሆነዋል። በወንዶቹ ሙሉ ማራቶን አሸናፊው ደግሞ ኢትዮጵያዊው ልመንህ ጌታቸው ነው። ኬንያውያኑ ሳሙኤል ዋንጂኩና ጀስትስ ኪሙታይ የሁለተኛና ሦስተኝነቱን ስፍራ ወስደዋል። በሴቶቹ ግማሽና ሙሉ ማራቶን በሁለቱም ያሸነፉት ደግሞ የኢትዮጵያ አትሌቶች ናቸው። የብርጓል መለሰ አራጌ በግማሹ ማራቶን፣ ኩፍቱ ዳዲሶ ጣሂር በሙሉ ማራቶን ድል ተቀዳጅተዋል። ሞኒካ ጂፕኮች ከኬንያ መሃል ገብታ ባታደናቅፍባቸው ኖሮ ኢትዮጵያውያኑ ከአንደኛ እስከ አራተኛ ተከታትለው ይገቡ እንደነበር ታይቷል ሦስተኛ ትዕግሥት ማሙዬ አራተኛ ጉቴኒ ሾኔ አምስተኛ ፀሐይ ዓለሙ ናቸው ሩጫውን በእጁ ላብቃና ወደ ሌሎች ዜናዎች እንለፍ ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው መቀጠል ትችላል ገዛኝ አመሰግናለሁ ሰለሞን። እኔም እያዘንኩ አሳዛኙን የአሰልጣኝ ስዩም አባተን የቀብር ስነ ስርዓት ዜናን አስቀድማለሁ። በኢትዮጵያ እግር ኳስ ታሪክ ከተጫዋችነት እስከ አሰልጣኝነት ዘልቆ በሙያው ከግንባር ቀደሞቹ አንዱ የነበረው የአሰልጣኝ ስዩም አባተ የቀብር ስነ ስርዓት አዲስ አበባ ውስጥ በሳሪስ አቦ ቤተ ክርስቲያን ባሳለፍነው ሳምንት መጨረሻ ተፈጽመዋል። የወጣቶችና ስፖርት ሚኒስቴር ባለስልጣናት የስፖርት ፌዴሬሽኖች ኃላፊዎችና የአሰልጣኙ ጓደኞች እንዲሁም በርካታ የእግር ኳስ ስፖርት አፍቃሪዎችና ና ተጫዋቾች በቀብር ስርአቱ ላይ ተገኝተው ሀዘናቸውን በመግለጽ አስክሬኑን ሸኝተዋል። አሰልጣኝ ስዩም አባተ የኢትዮጵያ ወጣትና ዋና ብሔራዊ ቡድኖችን አሰልጥነዋል። የኢትዮጵያ ቡናን እግር ኳስ ቡድን በአማራጭ ጨዋወት በመቅረጽ በብዙ ሺዎች የሚቆጠሩ ደጋፊዎች እንዲኖረው ያደረገው የአሰልጣኝ ስዩም የስራ ውጤት መሆኑ ተገልጿል። ከልጅነት እስከ እውቀት የቅርብ ጓደኛው አሰልጣኝ አስራት ኃይሌ ስለ ስዩም አባተ የሚከተለውን ተናግረዋል። ስዩም ጎበዛ አሰልጣኝና ታታሪ የነበረ ነው። ደከመኝ ሰለቸኝ ሳይል የሚሰራ ሰው ነው። በተጫዋች ዘመንነቱም የተሰለፈበት ሙያ እስከ መጨረሻ ድረስ መስዋዕት የሚከፍል ነው። በአሰልጣኝ ዘመንነቱም እንደዚህ መስዋዕት ከፋይ የነበረ ውድና፣ በጣም ወዳና ማከብረው ጓደኛዬም ወንድም የነበረ ነው ስዩም ማለት ይችላል። ከኢትዮጵያ ቡና ክለብ ደጋፊዎች እና ኳስ ተጫዋቾችም አስተያየታቸውን በየተራ አስደምጠዋል። የኢትዮጵያ ቡና ደጋፊዎች ከቡድናቸው ይልቅ አሰልጣኝ ስዩምን የሚያሞግሱበት ቋሚ ህብረ ዜማ አላቸው። ሆናና ጎበዜ በስዩም ጊዜ የለም ትካዜ በማለት ድምፃቸውን ከፍ አድርገው ያዜማሉ። በሀገር ውስጥና በውጭ ሀገር በሕክምና ሲረዳ ቆይቶ ጥቅምት አንድ ቀን በ68 ዓመት ዕድሜው ያረፈው አሰልጣኝ ስዩም አባተ በትዳር ሕይወቱ የስድስት ልጆች አባት ነበር። ቪኦኤ ስፖርት በአሰልጣኙ ሞት ጥልቅ ሀዘን ተሰምቶታል። ለቤተሰቦችና ለስፖርት አፍቃሪው መጽናናትን ተመኝተዋል። በእግር ኳስ ዜና የኬንያና ኢትዮጵያ ብሔራዊ እግር ኳስ ቡድኖች በአፍሪካ ዋንጫ ለመሳተፍ የሚያስችላቸውን ጨዋታ ትናንት በኬንያ ሞይ ካሳራኒ ኢንተርናሽናል ስቴዲየም አድርገው በኬንያ ሶስት ለባዶ አሸናፊነት ተጠናቋል። ለእረፍት የወጡት በኬንያ ቡድን ሁለት ለባዶ መሪነት ሲሆን ከእረፍት መልስ ከጨዋታ ብልጫ ጋር አንድ አክለው ሙሉ ሶስት ነጥብና ከሶስት ጎል ጋር በማግኘት የሀራምቤ ከዋክብት ለአፍሪካ ዋንጫ የማለፍ እድላቸውን አስፍተዋል። ሁለቱ ቡድኖች ባለፈው ረቡዕ በውቢቷ ባህር ዳር ከተማ ባዶ ለባዶ ያለግብ መለያየታቸው ይታወሳል። የሚገኙበት ከምድብ ስድስት እስካሁን ባደረጉት ጨዋታ ኬንያ ና ጋና በነጥብ አንደኛ ና ሁለተኛ ሆነው የማለፍ እድላቸውን ሲያሰፉ የኢትዮጵያ ና ሴራሊዮን የማለፍ እድላቸውን እየጠበበ የለት መጥቷል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ። አመሰግናለሁ። ገዛን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን አድማጮች። አሁን የመጨረሻው ቅንብር አፍሪቃነክ። የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የአገሪቱ ምክር ቤት ስብሰባ ሲከፈት ባሰሙት ንግግር የወቅቱን የአገሪቱ ሁኔታ በሚመለከት የተለያዩ ነጥቦችን አንስተዋል። መንግሥት ሊወስዳቸው ስላሰባቸው እቅዶችና ፖሊሲዎችም ዘርዝረዋል። ስላነሷቸው ነጥቦች እንዲተነትኑልን ዶክተር መሀሪ ረዳይንና አቶ ሙላቱ ገመቹን ባለፈው ቅዳሜ ጋብዘን የመጀመሪያውን ክፍል እይታቸውን ገልጠውልናል ዶክተር መሀሪ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ የኢትዮጵያ መንግስት በጀመረው የአዋጅ ክለሳ ተግባር ሥራ ውስጥ እንዳሉበትም አስረድተውናል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። አዳነች ፍሳሐ ናት ያወያየቻቸው። ዛሬ ደግሞ ሁለተኛው ክፍል ይቀርባል እንሆ ፕሬዚደንት ሙላቱ ተሾመ የስራ ዕድል ፈጠራን ከብሔራዊ ደህንነት ጋር ጥብቅ ትስስር ያለው መሆኑንም ገልጸዋልና እንስማ። ውስቲ ከቅርብ ዓመታት ወዲህ በሀገራችን የተፈጠረው አሳሳቢ የሆነ አለመረጋጋት እንዲሁም ኢኮኖሚ ውስጥ ስር እየሰደዱ የመጡ የውጭ ምንዛሪ እጥረት፣ የኃይል አቅርቦት፣ የሎጂስቲክስ፣ የታክስና የመንግሥት አገልግሎት የቅልጥፍና ችግሮች ምክንያት የኢኮኖሚ እድገታችን ፍጥነት ትርጉም ባለው ደረጃ እንዲቀንስ አስገድደውታል። የተመዘገበው የኢኮኖሚ እድገትም ቢሆን በየጊዜው እየጨመረ ከመጣው የህዝባችን የፍትሐዊ ተጠቃሚነትና የወጣቶች ስርዓትነት ጥያቄ ጋር ሳይጣጣም ቆይቷል። በእርግጥም 65 በመቶ የሚሆነው የሀገራችን ህዝብ ወጣት ከመሆኑ አንጻር የሥራ ዕድል ፈጠራ አጀንዳ ከብሔራዊ ደህንነታችን ጋር ጥብቅ ትስር ያለው ጉዳይ ነው። አቶ ሙላቱ ይሄ እንግዲህ የስራ እድል ፈጠራ የሀገሪቷ አንዱ ከፍተኛ ችግር ነው። ሀገራችን ኋላቀር ናት። የምትታወቀውን በእርሻ ምርት ላይ ነው። የእርሻ ምርቱ ከአሁን በፊት ኢህአዲግ ማዕከላዊ አድርጎ ለኢኮኖሚው መሰረት ጀርባ አጥንት ነው ብሎ የጀመረው አግሪካልቸር ነው። ሀገሪቷን ከእንግዲህ ወዲህ የውጭ ምንዛሪን የሚያፈራ ከእርሻ ነው። ይሄ በአጭር ጊዜ የምንፈታው አይደለም። አሁን ለምሳሌ ሀይል ወደ እኔ እንደሚመስለኝ ከሰላሳ በላይ ዩኒቨርሲቲዎች አሉን። እነዚህ ዩኒቨርሲቲዎች ወጣቱን ከአስር ሺህ ያላነሰ ነው በየአመቱ የሚያመርቱት። እነዚህ እንግዲህ ስራ ፈቶች በየአመቱ የሚጨመሩ ሀይሎች ናቸው። ስራ የፈጣ በሙሉ መብቱን ለማስከበር በየአካባቢው ወንጀልም ጭምር የመስራት አይነት ወደዛም እየሄደ ነው። ይሄ በጣም የሚያሰጋና ለወደፊት አስፈሪ የሆነ ጉዳይ ነው። ጠቅላላ የሀገሪቷ የፖለቲካ የፖለቲካ እና የኢኮኖሚ የማህበራዊ ሪፎርም ይጠይቃል። እሺ ዶክተር መሐሪ እንግዲህ እንደተባለው ስራ አጥነት ዞሮ ዞሮ የሰላምና መረጋጋት አደጋ መሆኑ የሚታወቅ ነው። በተለይ ደግሞ ስራ አጡ ትምህርት የቀመሰ ከሆነ ትምህርት ያልገፋ ሰው እግዚአብሔር እንዲፈታለት ጸሎት ወደ ማድረግ ሊሄድ ይችል ይሆናል። የተማረ ሰው ግን ስራ ካጣ እውቀትና ብልሃት ስላለው የእሱ ስራ ማጣት ከሱ አቅም በታች የሆኑ ሰዎች ስራ ሲያገኙና ተጠቃሚ ሲሆኑ ሲያይ ማቀሙ አይቀርም። ስለዚህ የተማረ ስራ አጥ ሲሆን አደጋው ድርብ ድርብ ነው ሲሆ እንግዲህ ለስራ አጥነት መፍትሄው ስራ ፈጠራ ነው፣ ኢንቨስትመንት ነው። ኢንቨስትመንት ግን ደግሞ እንዳይመጣ ቅድም የገለጽ ነው የአለመረጋጋት ችግር ሲኖር እንኳን እና አዲስ ኢንቨስትመንት ሊመጣ ይቅርና ያለው ኢንቨስትመንትም እንዴት ነቅሎ መሄድ እንደሚችል የሚያስብበት ወይም እንቅስቃሴው እጅግ በተዘጋና በተቆጠበ መንገድ የሚንቀሳቀስበት ነው የሚሆነው ማለት ነው። ስለዚህ ኢንቨስትመንት ከሌለ ስራ አጥነት አይፈታም። ስራ አጥነት ካለ ሰላምና መረጋጋት አይኖርም። ሰላምና መረጋጋት ከሌለ ኢንቨስትመንት የለም ወደሚል የችግር አዙሪት ቪሽስ ሰርክል ውስጥ ነው የሚያስገባን ይሄ ነገር። ኃላፊነት አለኝ ብሎ የሚሰማው ወገን ሰላምና መረጋጋቱ ላይ በተቀናጀ መንገድ ቢሰራ ኢንቨስትመንቱ በነበረው መንገድ መምጣቱ አይቀርም። የስራ አጥነት ጉዳይ መፍታት ካልቻል ትልቅ የአገር ደህንነት አደጋ እንደሚሆን ጥርጥር የለው። አድማጮች፣ ውይይቱ አልተቋጨም። እንግዶቻችንን ለዛሬው እናመሰግናለን። የመጨረሻው ክፍል በመጪው ሰኞ ይቀርባል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆች አሉላ ከበደና አዳኒት ፍሳሀየንን ከአቀነባባሪያችን ንጉሥ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከተረኛው ዋና አዘጋጅ ሰሎሞን ክፍሌ በላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ